በትግራይ ክልል በተካሄደው ጦርነት ምክንያት ከእናት አባታቸው የተጠፋፉ ህጻናት የሚያስፈልጋቸውን መሰረታዊ ነገሮች ለማሟላት እየሰራ መሆኑን የዓለም አቀፍ ኢማጅን ዋን ዴይ ድርጅት ትግራይ የትግራይ ክልል ስራ አስኪያጅ ሀለፎም ገዛይ ገልጸዋል። የመቀሌው ዘጋቢያችን ዓለም ፍሳሀዬ ይህንን በተመለከተ ዝርዝሩን ያስደምጠናል። ዓለም አቀፍ ኢማጂን ዋንዴ ድርጅት በትግራይ ለ13 ዓመታት በትምህርት፣ በጤና፣ በምግብ ዋስትና፣ በዋሽና በሌሎች ስናይ ተግባራትን እየተንቀሳቀሰ መሆኑን የድርጅቱ ዳይሬክተር አቶ ሀለፎም ገዛ ይናገራሉ። ኢማጂን ዋንዴ በትምህርት ዙሪያ ብዙ ስራዎችን ሲሰራ ቆይቷል። በዚህ ሰዓት ግን በትግራይ ላይ በተከሰተው ጦርነት ብዙ ሰው ህጻናት እናቶች፣ አባቶች አደጋ ላይ ስለወደቁ ሰብአዊ ድጋፍ እያደረገ ነው የሚገኘው። አንደኛው ህጻናት እንክብካቤ ላይ፣ ሁለተኛው ደግሞ በሴቶች ጥቃት ላይ የሚሰነዘረው እሱም በማገዝ፣ ሶስተኛ ደግሞ በተፈናቀሉ ሰዎች ማገዝ ነው። ህጻናት አሉ ዛ በትምህርት ማገዝ እቃዎች ማገዝ፣ እነዚህ ህጻናት ወደ ትምህርት እንዲገቡ ማድረግ ነው። ለጠፉ ህጻናት ከወላጆቻቸው እንዲገናኙ አድርገናል፣ ይላሉ የኢማጂን ዋንዴ ዳይሬክተር። አታለፈውም የኢማጂን ዋንዴ ይህንን አደጋ ሲከሰት ህጻናት እናቶች፣ አባቶች ሲፈናቀሉ ወዲያው ኑ በሽሬ ቅርንጫፍ ከፍተን በመቀሌ ደግሞ እንዲሁ በሰፊው ይዘን አክሱም አድግራት ደግሞ ማህበራዊና ሰራተኞች ጉዳይ ጽፌት ቤት ያሉትን ለእነሱም ሰራተኞች ቀጥረንላቸዋል። ስለዚህ ለእነሱ ቀጥረን ወደ ስራ ነው የገባ ነው በዚህ ሰዓት በዛን ጊዜ መጀመሪያ ይሄ አንድ ሶስት ወራችን አርገናል፣ ወደ ስራ ስንገባ ማለት ነው። ይህንን ነገር ከሶስት ወር በፊት ያለውን አንድ ወር ደግሞ በራሳችን ቀድመን ፍራሾች አድርሰናል። ለምሳሌ ለመቀሌ አንድ ሺህ ፍራሽ ለስምንት አይዲፒ ሳይቶች ሰጥተናል። ለሽሬ ደግሞ እንዲሁ ልከናል። ልብስ ደግሞ ለነዚህ ለህጻናትና ለወጣቶችም ጭምር ልብስ የሌላቸውን እዚህ አንድ ሲኖትራክ ሙሉ መቀሌ ላይ ሰጥተናል። ምግብ ለህጻናት ደግሞ እንዲሁ ሰጥተናል። ከዛ ደግሞ ሌሎች ልብሶች ደግሞ ለሽሬ ለአንድ ሁለት ሲኖትራኮች ልከን ልብስ እንዲያገኙ አድርገናል። መሬት ላይ የተኙ የነበሩ ህጻናትና እናቶች እና አባቶች እነሱ ፍራሽ ላይ እንዲተኙ አድርገናል ማለት ነው። ስለዚህ በህጻናት እንክብካቤ ላይ አትኩረን ስንሰራ ምንድነው አንድ ሺ ስድስት መቶ ህጻናትን ልናግዛለን ብለን ነው እቅዳችን የሰራ ነው ማለት ነው። ምንድነው እነዚህ ህጻናት የሚታገዙት በእያንዳንዱ አይዲፒ ሳይት ያሉት መጀመሪያ መመዝገብ ነው። ስንት ህጻናት አሉ? ምን ችግር አላቸው? ችግራቸውን መረዳት ነው። ስለዚህ እነሱ ተመዝግበው ከዛ የሚያስፈልጋቸውን ማሟላት ነው። ልብስ ከሆነ ልብስ ነው፣ ከወላጆች ጋር ማገናኘት ከሆነ ከወላጆቻቸው ጋር ማገናኘት፣ ሌላ አሳዳጊ አማራጭ እንዲያገኙ ማድረግ ከሆነ ደግሞ እንደዛ ማድረግ፣ ከመንግስት አብሮ በመስራት ማለት ነው። ማህበራዊ ጉዳይ ጽህፈት ቤት ሰራተኞች አሉ ይችላሉ፣ ከእነሱ ጋር አብረን የምንሰራው ስራ ነው። ስለዚህ እስካሁን ከ1 ሺ 6 መቶዎቹ አምስት መቶ አምስት ከወላጆቻቸው የተለያዩ ህጻናት የተለያየ ሰርቪስ እንዲያገኙ አርገናል፣ ከወላጆቻቸው ጋር እንዲገናኙ አርገናል ይችላል ከሌሎቹ ደግሞ ሌላ አሳዳጊ አማራጭ እንዲያገኙ አድርገናል። ምግብ የሚያገኙ ምግብ፣ ልብስ እንዲያገኙ ልብስ። ከዛ ደግሞ ከሌላ ድርጅቶች ጋር ተገናኝተው አብረው መስራት የሚችሉበት ነገር በሙሉ እንደዚሁ አድርገናል ማለት ነው። ከነዚህ 33 ህጻናት ራሳቸው በራሳቸው የሚተዳደሩ ናቸው። ምን ማለት ነው? ቻይልድ ሄድድ ሀውስ ሆልድ ነው የምንላቸው። ምን ማለት ነው? ህጻናት እነዚህ አባትም የላቸውም እናትም የላቸውም። ነገር ግን አንዱ ታላቅ ህጻን ለሌሎች ታናንሾች እህቶች ወይም ወንድሞቹ እሱ እንደ አባት ወይም እንደ እናት ሆኖ ማሳደግ ማለት እንደዛ ሆኖ እርስ በራሳቸውም እየተጋገዙ የሚኖሩ ሰዎች ናቸው። ስለዚህ በዚህ በህፃናት በኩልም እንደዚሁ አድርገናላችሁ። እስካሁን ወደዚህ እነዚህ ህፃናት አሁን ለምሳሌ ሌሎች ህፃናት ከወላጆቻቸው ጋር ሁኖሙ ተፈናቅለው ስለመጡ ትምህርት ያስፈልጋቸዋል። በዚህ ህፃናት ምግብ መብታቸው ነው፣ ትምህርት መብታቸው ነው፣ መጠለያ መብታቸው ነው። ስለዚህ ማንኛውም ሰርቪስ ሊያገኙ ቻይልድ ራይት ኮንቬንሽን ዓለም ባወጣቸው ሕግ መሟላት የሚገባቸውን ነገሮች መሟላት ይኖርባቸዋልና ለምሳሌ አንዱ ትምህርት ነው ያደረግነው። ለምሳሌ እንደዚህ የአምስትና ስድስት ዓመት እድሜ ያላቸው ህጻናት አክስለሬትድ ስኩል ሬዲነስ የሚባል አለ። እነዚያ ህጻናት የቅድመ መደበኛ ትምህርት ማግኘት ይኖርባቸው። ይሰጣቸዋል ከዛ ነው የጀመር ነው ስለዚህ እስካሁን አምስት ሺህ ስድስት መቶ ህጻናት መዝግበን እያስተማርን ነው የአምስትና የስድስት ዓመት እድሜያቸው የሆኑ ስለዚህ ማንኛውም የትምህርት ቁሳቁስ አሟልተን እያስተማርናቸው ነው በዚህ ሰዓት እያገዝናቸው ነው ማንኛውም የሚያስፈልግላቸው በዚህ ሰዓት ማለት ነው ሌላ እነዚህ ደግሞ አንድ መቶ አስራ ሁለት አስተማሪዎች ቀጥረና መቀሌና ሽሬ ማለት ከዛ ሌላ ከሰባት እስከ አስራ አራት እድሜ የሆናቸው ሰዎች ደግሞ እነዚህ ከአንደኛ እስከ ስምንተኛ ክፍል ሊማሩ የሚገባ የነበረ ነው ከዚህ በፊት ሁለት ዓመትም ያቋረጡ ሊሆን ይችላሉ ጭራሽ ወደ ትምህርትም ያልገቡ ሊኖሩ ይችላሉ እና እስካሁን ሁለት ሺህ ተማሪዎች ችን መዝግበን እያስተማር ነው። ለእነዚህ ሁለት ሺህ ተማሪዎች ደግሞ ሰማኒያ አስተማሪዎች ቀጥረን መቀሌና ሽሪያ እያስተማርን ነው። ስለዚህ እነዚህ በተፈናቀሉበት መጠለያ ያሉበት ቦታ ትምህርትም እያገኙ ነው። ሁሉም እያገኙ ነው ማለት ነው። ስለዚህ ሌላ ሶስተኛው ደግሞ በሴቶችና ልጆች የሚደርሰው ጥቃትን እሱን ሰርቪስ መስጠት ነው። አንደኛ በተፈናቀሉበት ቦታ ሁሉም አንድ ላይ እየኖሩ ስለሆነ በኮሮናም ሊጠቁ ይችላሉ። በሌላ በወንዶች ወይም በሴቶች ሊጠቁ ይችላሉ። ስለዚህ ይህንን ግንዛቤ መፍጠር ነው። ግንዛቤ እየፈጠርን እነዚህ ጥቃት የደረሰባቸው እህቶች ወይም እናቶች ደግሞ ምን ማድረግ ነው? ለነሱ ሰርቪስ መስጠት ነው። ሳኒተሪ ፓን የሚያስፈልጋቸው ከሆነ ሳኒተሪ ፓን፣ ልብስ የሚያስፈልጋቸው ከሆነ ልብስ፣ ሕክምና የሚያስፈልጋቸው ከሆነ ሕክምና፣ ወደ ህግ የሚያስፈልጋቸው ደግሞ የህግ ሰርቪስ እንዲያገኙ ማድረግ ነው። ስለዚህ እስከዛ ወደ 250 አቅደን ነበር አንድ ሀያ አሁን እያገዝናቸው ነው። ያው ቁጥሩ ብዙ ነው የሚባለው እስካሁን ቆጥሮ ራሳቸውን ሪፖርት ስለማያደርጉ በትክክለኛ ቁጥሩን ልናቀው አንቻለን። ግን ባለሙያዎች ቀጥረን በየቦታው ቦታው እየሰሩ ነው እነዚህ ሰዎች ማለት ነው። ስለዚህ ምን ማለት ነው? ዋነኛው ግንዛቤው ግን በቃ ለነሱ የሚያስፈልጋቸው የሚሰጣቸው ሰርቪስ መስጠት ነው። እዚህ ሰዓት ከዛ ጥቃት ሲደርስባቸው ደግሞ ሪፖርት እንዲያደርጉ አክሰሱ መፍጠር፣ ሴፍ የሆነ ሪፖርቲንግ ቻነል እንዲኖራቸው መፍጠር ነው እና እነዚህ እነዚህ ናቸው መንሰራቸው። አቶ አለፎም ካላቸው ስራ ኃላፊነትና ግላው ባህሪ ከህፃናት ጋር በየጊዜው ሲገናኙ መንፈሳቸው እንደሚረበሽ በጣም እንደሚያዝኑ ይናገራሉ። ያው እንደ ሰው ሆነ ሰው ሲሰቃይ ከቤቱ ተፈናቅሎ ሲ ልጆች ከወላጆቻቸው ተለያይተው ሲሄዱ ብዙ ነገር ሲደርሳቸው ታዝናለ። ከዛ በላይ ማድረግ ስትችል ታደርግ ነበረ ነገር ግን ከዛ ላይ ማድረግ ስለማትችል ያለ አማራጭ አዝነ እግዚአብሔር ርዳችሁ ብለ ውስጥን ተጎድቶ የምትሄድበት ነው፣ እና ውስጣችንን ይጎዳል። እውነቱን ለመናገር የጠርኖት ስራ ኮንት አንዱ ተመስገን ኃይላይ ነው። ተመስገን የ11 ዓመትና የአራተኛ ክፍል ተማሪ ነው። ተመስገን ነበለት ከእናት ጋር እየተማረ እንደነበርና በኮሮና ምክንያት ትምህርቱ ሲቋረጥ አጎቱ ወደ ሽረ ህንጸጥ እንደወሰደው ይናገራል። ጫማ በመጥረግ ስራ ተሰማርቶ እንደነበር ያወራል። በስራ ላይ እንዳለ ተኩሱ ከሰማ በኋላ አጎቱን ሳይጠይቅ እግሩን ወደ ማድራው መሄዱን ይናገራል። ከአንድ አመት እንስማው ከሸሬተ ወግስተን ስንመጣ እዛ መራጃ የሚባል አካባቢ ስምንት ሰው ተደርድሮ ሬሳ ሞተው ነው ያገኘነው። በጣም ነው ማሳዝነ። አይ አጋጣሚ ነው። አባቴ ከሞተ ሶስት አመት ያድርጋል። ማቴ ደግሞ በዚህ ኩናት ላይ በነበረባት ህመም ደንግጣ ነው የሞተች። አሁን የሆነ በሽታ ነገር ነበርባት። ከዛ ደግሞ ቤታ ትልቻ ስትቆይ ተኩስ ስለመጣ በቃ ወዴት ነው የሚረጠው? መሮጥ ስለማትችል ወዴት ነው የሚረጠው? የሚላሳማት እዛ በጣም ኢማጅን ዋንዴ የሚባል ልብስ ይገዛናል፣ ጫማ ይገዛናል ለዛ ነጋ ያለፍነው እንቅፍቃፌ ልንረሳው ያድርገናል። አሁን እየተማርኩ ነው። ሁሉ አይነት ትምህርት አለና የሆነ መጽሐፍ ተሰጥተናል። አሁን እየተማር ነው። ተምሬ በጣም የዳበረ ችሎታ ወደ ጭንቅላቴ ላይ አስገብቼ ተማራማሪ ሁኜ ሳይንቲስት ሁኜ የጠግማቸው ቤተሰቦች፣ ህብረተሰቦች ለማገዝ ነው። የዓለም አቀፍ ኢማጂን ዋንዴ ድርጅት የትግራይ ስራ አስኪያጅ አቶ አለፈም ገዛና ተመስገን ሃይላይን፣ አመሰግናለሁ። አለም ፍታ ለአሜሪካ ሬዲዮ ከመቀለ።